የአድማጮች ማህደር። የዝግጅታችን ተከታታይ ብቻ ሳይሆኑ በርካታ ጊዜ በዚህ ዝግጅት የሚሳተፉት ዳንኤል ፍቃዱ ከየርጋ ጨፌ ጥንቃቄ ያስፈልጋል ይላሉ በቅርቡ በላኩልን ደብዳቤያቸው ላይ እንዲህ ሲሉ ይቀጥላሉ። በሀገራችን ባለ ሁኔታ ያልተደሰተ ወገን አለ። ያው መቼም ሰው ስንባል በአንድ አካል አንድ ሆነን ከራሳችን ጋር መጠላታችን ሁላ አይቀርም። እናም በሀገራችን በሚታየው ሁኔታ እዚህም እዚያም የምንሰማው እሰጣ ገባና ልዩነት አያስቀርምም፣ ግን ጥንቃቄ ያስፈልጓል። እኛ ሰዎች ደካማና ጠንካራ ጎን እንዳለን ይታወቃል። ጥንቃቄ ከሚያስፈልጉ ነገሮች አንዱና ዋንኛው ብሄር፣ ዘር፣ ሃይማኖትን ማዕከል ያደረጉ ሁኔታዎችን መከተል የለብንም። ምክንያቱም ያለፉት ጊዜያት ኢህአዴግን ያከሰረ ነባራዊ ሁኔታ ነው። እናም ኦሮሞም፣ አማራም፣ ትግሬም፣ ሱማሌ፣ ጉራጌ፣ ሲዳማ፣ ወላይታ መከተል ያለብን ስለ ሰው ሰውነት ብቻ መሆን አለበት። በኢትዮጵያ ታሪክ ያልተጎዳ ያልተጨቆነ ማንም የለም። አማራ ጨቆነህ ትግሬ ኦሮሞ እያሉ ከሚያወናብዱ የፖለቲካ ነጋዴዎች ራስን ጠብቁ። በፌስቡክ ወይም በማህበራዊ ሚዲያ ብቻ ያሻቸውን የሚያወሩ ከልካይ የሌላቸው ከህዝብ የሚያባሉ አሉ። በተለይ በማህበራዊ ገጾች ላይ ስንመለከት የመረጃው ታማኝነት የሚጽፈው የሚያነበውም ስሜታዊነት አሊያም ፈጥሮ ወሬና ጥላቻን የሚሰብኩ አሉ። መረጃ በመሰረቱ አስፈላጊ ቢሆንም፣ ስለዚህ መረጃ ተጨባጭነት ያጠያይቃል። በሀገራችን፣ በመንደራችን፣ በማህበረሰባችን፣ በቤተሰባችን ጥብቅ ቁርኝት ያለን ኢትዮጵያውያን ቤት ይቁጠረው። እናም ማንኛውም መረጃ እውነት ነው አይደለም ብሎ ነገሮችን ከማብላላት ለጸብም ለቁም ነገርም እራሳችን መመልከት አለብን፣ ሲሉ ጸሐፊው ይቀጥላሉ። ተጠያቂነት በሁሉም ዘርፍ እስኪመጣ ድረስ መታገዝ ይኖርብናል። መንግስትም ተግባራዊ ያደርገዋል ብለን ተስፋ እናደርጋለን። እናም በተለይ ማህበራዊ የመገናኛ ዘዴዎች እንደ ፌስቡክ ያሉ አብዝተን የምንጠቀም በዚህም ሶሻል ሚዲያ ፍጹም ትክክል ነው ብለን የምናምን ሰዎች ጥንቃቄ እናደርግ። በተለይ ወጣቶች በዚህ 27 ዓመት በትምህርቱም በሌላውም በነበረው ስርዓት የማይዋሻው ነገር ስለ መብት ጥያቄ እንጂ ግዴታን ጠንቅቃችሁ ልትረዱ ይገባል። ምክንያቱም መብቱን ብቻ የጠየቀ ሰው ወዴት ይደርሳል? እናም ግዴታችንን ማወቅ ያስፈልጋል። ወጣቶች ራሳችንን አውቀን ጥንቃቄ ልናደርግ ይገባል እላለሁ። ይላሉ ዳንኤል ፍቃዱ ከይርጋ ጨፌ። ቀጣዩን ደብዳቤ ደግሞ የላኩልን ሻለቃ ጥሩነህ ይባላሉ እሳቸውም አንድ ጥያቄ ያላቸው ጥያቄውም ለጠቅላይ ሚኒስትር አብይ አህመድ ነው ይላሉ እንሆ እኔ ከስካውንትነትና የልጅ ውትድርና ህይወት ጀምሮ ለ35 ዓመት በፖሊስ ወታደርነት አገሬን አገልግያለሁ በ1982 ዓ ም ጡረታ ከገባው ጀምሮ ዛሬ የማገኘው የጡረታ አበል 994 ብር ከሃያ ብቻ ነው ከ1983 ዓ ም ወዲህ ላለው ስርዓት ታማኝ በመሆን ከ10 እስከ 15 ዓመት ያህል በማገልገል አሁን በጡረታ ላይ የሚገኙት ግን ዛሬ የሚከፈላቸው አበል 2800 ብር ሲሆን የድመት የነብርና የአንበሳ ያህል ያበላለጠን ድክመትና ብርታት ብሎም ከፍና ስቅ ያደረገን ብሔራዊ መለኪያችን ምንድን ነው ሲሉ ይጠይቃሉ። ሻለቃ ጥሩነ ከአምቦ። ሌሎች አድማጮችም ወደ እኛ ደብዳቤ ይልካችሁ። በዚህ ዝግጅት መካፈል ከፈለጋችሁ አድራሻችን ዶቼ ቨለ አማሪክ ሰርቪስ 53 110 ቦን ጀርመኒ፣ ወይም ዶቼ ቨለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 5676 አዲስ አበባ ኢትዮጵያ፣ ወይም ዶቼ ቨለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 6586 አስመራ ኤርትራ ነው። ቀጣዩን መልእክት ደግሞ ይላኩልን መምህር የእሱ ደምሴ ናቸው ከወረባቦ። ጽሁፌ የምን ትላለች? ርዕሷ የእንባችን ውጤት ትላለች። የእንባችን ውጤት፣ የግፋችን ክምር 27 ዓመት ሲደመር፣ ሲደመር በዴሞክራሲ ሲነገር ሲከሰር ዶላር በመሰብሰብ ህዝብን በመበደር፣ ጨለማ ከተዋት ይቺ ሚስኪን አገር። ብዙ ግፍ ፈጸሙ አሰቃቂ ነገር፣ ተመርቀው ወጡ የሌብነት ዶክተር። መርከብም ሰረቁ አውሮፕላን ሳይቀር፣ በተንኮል በጉቦ ህዝብን ያስመረሩ። ህሊና የላቸው ትምህርት አልተማሩ፣ አገርን በመዝረፍ ፎቅ እንደረደሩ፣ ለበርካታ ዓመታት ህዝብ አደናበሩ። ጀግና እንዳልነበረ ለአገሩ የሚሳሳ፣ ጀግና እንዳልነበረ ለህዝቡ የሚሳሳ፣ ያ በላይ ዘለቀ እመይሳው ካሳ ደሙን የገበረ ሕይወቱን ሳይሳሳ፣ ዛሬ በቀን ጅቦች መጣብን ሀበሳ። ኢትዮጵያ ስታለቅ ስታሰማ ሮሮ፣ አካቦ ሲግጣ ትሻና ከርከሮ፣ ድረሱልኝ አለች ልጆቿን ከጓሮ። ታጋየ ህዝብ ልጅ አላስችለው አለ ግፉን መሸከሚያው፣ ጊዜው አልቋል አለ ጎጃም ና ጎንደር። መስዋዕት አከፈለ ለፍትህ ለሰላም ለልማት ታገለ ኢትዮጵያን ጨልማ ታልጋው ሲንቀጠቀጥ አርግዛው በሆዷ የማይወለድ ምጥ የህዝብ ደም ሲፈስ ብሔሩ ሲረገጥ፣ አማራና ኦሮሞ አማጡ ክፉ ምጥ። ሁለት ምርጥ መሪ ክልል ተወለዱ ከኦሮሞ ለማ ከአማራ ገዱ፣ ለህዝብ የሚያስቡ አገርን ያልካዱ። ምጡ በረታና አዲስ አበባ ቀረች ብቻን፣ አልወልድም ሁለት ሰው ጥሩ አለች፣ ገዱና ደመቀ ይደግፉኝ አለች፣ በአስራ አንድ ሰዓት አብይን ወለደች። በአስቸኳይ ጊዜዋ ስትሟቃ አገራችን አየር ላይ ቁጫለው ዴሞክራሲያችን ጨለማ ውስጥ ሆነን ድብዝዞ ህልማችን የእንባችን መፍሰስ አይቶ ፈጣሪያችን አብይን ላከልን ሊታበስንባችን። ዴሞክራሲያቶ ማረፊያ መሬት ላይ በስሙ ሲነገር ሲበር በሰማይ መሬት ላይ ሲያዋርደው ሲደምረን አብይ አሉ የቀንጅቦች ጆሮአችን አይሰማ አይናችንም አያይ ህገ መንግስታችን፣ መሬት ከደረሰ፣ የጭቆናው ገመድ ከተበጣጠሰ፣ ጅቦች ከተያዙ፣ ህዝቡ ከታደሰ፣ የመለወጫችን ዘመኑ ደረሰ። አግኝተናል መሪ ደሙን የለገሰ፣ ለህዝብ የሚጨነቅ ደም ያላፈሰሰ። ሀያ ሰባት አመት የገደላት ወሬ በዶክተር ትመራ ምስኪኗ ሀገሬ። አስለቅሰዋታ ለነግፋይፈሬ፣ ህዝቦች ሳቁላት ይፈንድቁ ዛሬ ጅቦች እንዲያዙ እንስራ በጋራ ነዳጁም ይወጣለን ግድቡም ይሰራ። አንድ አገር አንድ ህዝብ አለን የሚያኮራ አይከፋፍለንም የቀን ጅቦች ሴራ። ኢትዮጵያ ትበልጽቅ ኢንዱስትሪው ይምራ እያልኩ በዚሁ እሰናበታለሁ። ለምስኪኑ አገሬ ሰላም እመኛለሁ። በሳምንቱ መጀመሪያ ላይ በክርስትና እምነት ተከታዮች ዘንድ የተከበረውን የገና በዓል አስመልክቶ በርካታ የዝግጅታችን ተከታታዮች በዋትሳፕ የመልካም ምኞት መልእክት ልከው ነበር። ሌሎች ደግሞ ተከታዩም ብለውናል። መምህር የሱፍ ደምሴ ከደቡብ ወሎ ወረባቦ የምትሰጡን መረጃ ታማኝና ጥሩ ነው። አገራችን ኢትዮጵያ በለውጥ ላይ ብትሆንም ለውጡን የሚያደናቅፍ ነገር እየበዛ ነው። በየቀኑ ሰው ይሞታል። የኑሮ ውድነት ሊያሳብድን ነው። ችግሩ 27 ዓመት አገርን የዘረፉ የሙሰኞችና የቀንጅቦች መብዛት ነው። ፌዴራል ላይ ትላልቅ ዘራፊዎች እየተያዙ ነው። ምን ነው ዶክተር አብይ በነካጃቸው ክልል፣ ዞንና ወረዳ እስከ ቀበሌ ድረስ ያሉ ዘራፊዎች ለፍርድ እንዲቀርቡ የጸረ ሙስና ኮሚሽን ቢያቋቁሙልን። በተለይም በአማራ ክልል ደቡብ ወሎ ዞን ሁሉም ወረዳ ማለት ይቻላል በየሴክተሩ አሁንም ሌብነት አለ። ሌቦች አልተደመሩም። ከህዝብ የዘረፉትን ብር እየበተኑ ለውጡን ለማደናቀፍ እየተንቀሳቀሱ ነው። ስለዚህ መንግስት፣ ጅቦችን የማሰር ዘመቻውን እስከታች ድረስ አጠናክሮ ይቀጥልልን ይላሉ መምህር የሱፍ ደምሴ። ሌላው አድማጭ ደግሞ እንዲሁ ከኢትዮጵያ ስለ አባይና ስለ ሀገራችን ልማት ከማውራታችን በፊት ስለ ህዋትና ስለ ኦነግ አንድ ነገር መባል አለበት። የሰው ህይወት ግምት ውስጥ ይግባ። ሀገራችን ልትፈራርስ ጉዞ ቀጥላለች። እነዚህ ሁለት ነገሮች መላ ይፈለግላቸው። ሰላም ካለ ልማት አለ። ይህ ካልሆነ ግን የሚኖር አይመስለኝም ይላሉ አይዲ ደብሊውዎች፣ አሁንም የኢትዮጵያ ህዝብ በተለያዩ ቦታዎች በስደት ሲሰቃይ ይታያል። ስለዚህ በጅቡቲም በኩል ወደ የመን ለመሻገር ሲሉ ከፍተኛ ችግር ሲገጥማቸው ይታያል። በዚህ ጉዳይ ላይ የሚመለከተውን አካል ብታወያዩልን ብዙ አድማጭ ይማርበታል ብዬ አስባለሁ ይላሉ። ኑርይህ ከጅቡቲ የተከበሩ የዝግጅታችን ተከታታይ ለጥቆማው እናመሰግናለን። ሀይ፣ የዲደብሊው አዘጋጆች እንዴት ናችሁ? በቅድሚያ ለህዝቡ በምታደርሱት ቀዳሚና ትክክለኛ መረጃ አድናቆቴን እገልጻለሁ። በመቀጠል ኢትዮ ቴሌኮም ለደንበኞች ይሰጥ የነበረው ያልተሳካ ጥሪ ማሳወቂያ መልዕክት አገልግሎት መስጠት ካቆመ ከሳምንት በላይ ሆነው እናም አገልግሎቱ እንዲጀመር ለሚመለከተው አካል አስተላልፉልኝ ይላሉ ሻምበል አብዱ የሱፍ ከደቡብ ወሎ ዞን ወረባቦ ወረዳ። ሌላው አድማጫችን ደግሞ የምታስተላልፉት ነገር በጣም ተመችቶኛል፣ በርቱ ይላሉ። ቀጥለውም በአካባቢያችን ያለው ነገር ህዝብ ሀገርን ለማልማት እየጣረ እንዳለው ሁሉ ነገር ግን የተማርነን ባዮች ለማፍረስ መዶሻ እንደተሸከሙ ናቸው። ከማንኛውም መስሪያ ቤት ዘመድ ወይም ጓደኛ የሌለው ሰው ሀሳቡን መግለጽ አይችልም። አሁንም ቢሆን እነዚህ ተምረው ያልተማሩ ሀገር አጥፊ ኃይሎች እንዲመከሩ፣ አመሰግናለሁ ይላሉ ተበጀ ጉበን ደግሞ ከራያ ቆቦ በጨለማው ጊዜያት እንደ ዛሬው የብርሃን ጭላንጭል ባላየንበት ወቅት እናንተ የኢትዮጵያ ሕዝብ መብራት ነበራችሁ። የጀርመን ሬዲዮን ከልጅነቴ ጀምሮ ሳዳመጥ ኖሬ ያለው አሁንም በሕይወት እስካለው ድረስ ደንበኝነቴ ይቀጥላል ብለዋል። እናመሰግናለን። ሌላውም መልእክት የደረሰን ከኢትዮጵያ ነው። ሰላም ጤና ይስጥልን። የዲደብሊዩ ፕሮግራም አቅራቢዎች፣ በሀገራችን አሁን እየተፈጠረ ያለው የፖለቲካ ችግር ለወደፊት የሚያሰጋ መሆኑ ይሰማኛል። ስለዚህ የጋራ ጠላታችን ድህነት ነውና ጉዞ ወደ ልማት እናደርግ። እናንተም በሚዲያ የቻላችሁትን ህዝቡን ወደ አንድነት ጥርድ እንድታደርጉ እጠይቃለሁ ይላሉ ጸሐፊው። ስማቸውን አልገለጹም። በወረባቦ ወረዳ የኑሮ ውድነት እየባሰ መጣ። አንድ ጣሳ እህል ሀያ ብር ነው። አንድ ኪሎ ስኳር ሰባ ብር ነው። የኑሮ ውድነትን ዘርዝሬ አልጨርሰውም። በዝቅተኛ ኑሮ ላይ ያሉት በጣም ተጎዱ። ለሚመለከተው አድርሱልኝ መልእክቴን አደራ ያሉት ደግሞ ይማም ሳይድ ናቸው፣ ከወረባቦ አድማጮች። አሁን ደግሞ በድምጽ ወደ ደረሱ መልእክቶች እናልፋለን። ከወረባቦ ወረዳ ከዜሮ አስራ ሶስት ዋጩ ሰይኑር እባላለሁ ከሐይቅ ጭፍራ ያለው መንገድ ማለት ነው። ቢያንስ ሁለት ሶስተኛ አመቱ ይሰራል እየተባለ ማለት ነው ቅርታ ይዞለታል እየተባለ እየተሸወርነ ስለሆነ ያለ ነው። ባካቸው አሁን ደግሞ በ2011 ራሱ ይሰራል ተብሎ ተስፋ ነበረን። ግን ከሚገርማቸው ነገር ማለት ነው፣ ሚዲያ ላይ ሲነበብ ማለት ነው፣ እኛ ሃገር አልተገለጠችም ማለት ነው። እና ባካቸው ወረዳና ወረዳን የሚያገናኝ መንገድ እስከሆነ ድረስ ባካቸው ለሚመለከተው ክፍል አረ ባካቸው ባካቸው ነው አመልክተልንን ይች መልእክት በአየር ላይ አውሉልኝ እላለሁ። የእናንተ አፍቃድና አርናቂ ሰይሎዬ ዋጮ ሀይዶች ብሎች ሰላም ናችሁ። ሰላምታ የደረሳችሁ ባላችሁበት ቦታ። በዚህ ሳምንት ሶሪያዋን ላይ የተሰራው ድራማ በጣም በጣም አሳፋሪ ነው። ሼም ነው፣ ሼም ነው። በጣም ነው የሚያሳፍረው። በጣም በጣም በጣም በጣም አዝነናል። በእውነት አዝነናል። ይሄን ነገር ላይ የተሳተፉ ሰዎች ሊያፍሩ ይገባል። ደግሞ ኢትዮጵያን ህዝብ ይቅርታ መጠየቅ አለባቸው። በጣም በጣም በጣም አሳፋሪ ነገር ነው የተሰራው። ሀዲድ የብሎዎች እንዴት ናቸው? ሰላም ናቸው? የሳኢድ መሐመድ ይባላለሁኝ ወደወሎ ረባቦ ቁኖ። ስለዚህ አሁን እኔ መናገር የምፈልገው እና የታዘብኩት ነገር ቢኖር መንግስት በቂ የሆነ እርምጃ እየወሰደ ያለ መሆኑን ነው። እናም አሁን በከፍተኛ ደረጃ ሀገራችን ላይ እንደምናየው ከሆነ በጣም አድርጎ የፖለቲካ ቀውስ እየገጠማት እና ሀገሪቱን ያለመረጋጋት እና የድንበር በድንበር ይገባኛል በጣም ውዝግብ ውስጥ እየገባች መሆኑን እንረዳለን። ስለዚህ ደግሞ መንግስት የሱን ኃላፊነቱን የተወጣ አይመስለኝም። ሰላም የማስከበሩን ስራ የተወሰነ ዘግንግቶታል ብዬ አስባለሁኝ። እናም አሁን እዚህ ቦታ ላይ ማረጋጋቱን ሊቀጥል ይገባል። ስለዚህ በቂ የሆነ እርምጃ መውሰድ አልቻለም። እስራት የሚገባውን ማሰር፣ ቅጣት የሚገባውን እየቀጣ ሀገሪቱን ወደ ሰላም እንዲታጅ እና ወደ ማረጋጋት እንዲታጅ ማሰብ እኔ ሆናለኝ ይኖርበታል እና አሁን መንግስት ወይም አረጋጋት ስራውን እየቀጥል ብዬ ነው ማለት የምፈልገው። እኔ የከወረባበው ወረዳ አመር ማመር ስል ይባላለሁኝ። አሁን አዲስ ጀንበር በመዝለቁ አብይ መንግስት በመምጣታችን በጣም ደስ ብሎናል። ግን አብይ ላይ የማየው በራሴ ጉዳይ የሆነ ማለት ወንጀል የሰራን ሰው ለምሳሌ እንደመር ኢትዮጵያ ኢትዮጵያ ያልተማራ አብይ አንድን ወንጀል የሰራን ሰው በቀጥታ በህግ ፊት ቀርቦ እንዲጠየቅ እንዲሁም እርማት ሊሰጠው መቻል አለበት። በይቅርታ በመደመር በማለት ህዝቡ ስልጣኛ ይደርሳል ብዬ ምንም ነገር አልገምትም። የአካባቢ ወረባ ቦረያ አማን ነው፣ ሰላም ነው፣ የዱ አገር ነው። ምንም ነገር የለበትም ብዬ ገምታለሁኝ። መልካም ምሽት ይሁን። መልካም ቀሪብ ጊዜ የአፋልጉ ማስታወቂያ ነው። አምላክ ለኔ ካለ ዜ ለኔ ካለ የትም አትደርስም ዞረ ትመጣለ አምላክ ለኔ ካለ ዜ ለኔ ካለ የትም አትደርስም ዞረ ትመጣለ አምላክ ለኔ ካለ ዜ ለኔ ካለ ፈላጊ ሻለቃ አዳነ አዳፍሬ እጅጋየሁ ናቸው። ሶስተኛ ሜካናይስት አርባ አራተኛ ታንከኛ ሶስተኛ ሻለቃ አባቴ በ1983 ዓ ም ኤርትራ አስመራ፣ ምጽዋ እንደነበር ባለትዳርና ሁለት ልጆችም እንደነበሩት ወሬ ሰምቻለሁ። እባካችሁ የምታውቁት ወይም የልጆቹን አድራሻ የምታውቁ በዚህ ስልክ ቁጥር ብትደውሉልኝ ወረታ ከፋይ ነኝ ይላሉ። ፈላጊ ልጅ ተሻገር አዳነ አዳ ፍሬ ናቸው ስልክ ቁጥር 0921469296 ወይም 0921 1137 ነው። እንግዲህ አድማጮች፣ ለዛሬ ተራ የደረሳቸው መልእክቶች የእስካሁኑ ነበሩ።